ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድረጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችው። በኢትዮጵያ የተለያዩ ክልሎች ላይ የሚገኙ ዩኒቨርሲቲ ተማሪዎች በሀገሪቱ የሚታየው የጸጥታ ሁኔታ ጋር ተያይዞ ስጋት ካደረባቸው ቆይቷል። በአሁኑ ወቅት ስጋቱ በተለይ በመቱ ዩኒቨርሲቲ የመማር ማስተማር ሂደትን አስተጓጉሏል። ይለየክ ላ ዛሬ ጠዋት ደግሞ ክላስ ክላስ ካልገባችሁ በራሳችሁ ትምህርት እንደለቀቃችሁ ይቆጠራል ተብሎ ማስታወቂያ ቢነገርም ከዩኒቨርሲቲው ተማሪዎች ያነጋገርናቸው ናቸው ናቸው በሌላኛው ዘገባችን ደግሞ ቅዳሜ ዕለት በሌጎስ ናይጄሪያ በተካሄደው ዓመታዊ የአፍሪካ ሙዚቃ ውድድር አፍሪሟ ላይ አምስት ኢትዮጵያውያን ድምፃውያን ተወዳድረው ነበር። ሐመልማል አባተ በባህላዊ ሙዚቃ ዘርፍ አሸናፊ ሆናለች። እና ዘዊነር አመልማል አባተ ሲሉ በቃ አይወዝ ነርቨስ አይወዝ ሾክ በቃ ከኔ በፊት የነበሩትን ሰዎች ስም ሲጠራ ህዝቡ አዳራሽ ውስጥ ያለው በጣም ፖፕለር እንደሆኑ ስላሳየ ያስደነግጥ ነበረ እንግዲህ አመልማል አባተን ዛሬ ዲጄ ፋትሱ ሲደውልላት ኤርፖርት ገና ከናይጄሪያ እንደወረደች አግኝቷ አነጋግሯታል ይዘናል ሙሉ ዘገባውን ሌሎችም ዘገባዎች ይኖሩናል አብራችሁን ቆዩ ጋቢና ቪኦኤ Ya disutoleddems. Abra chungkad master shagaro. Go, go. Gabina VOA. <laughs> Gabina VOA. Let's cross boundaries together. እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደ መጀመሪያው ዘገባችን ነው የምናልፈው። በኢትዮጵያ የተለያዩ ክልሎች የሚገኙ የዩኒቨርስቲ ተማሪዎች በሀገሪቱ የሚታየው የጸጥታ ሁኔታ ጋር ተያይዞ ስጋት ካደረባቸው ቆይቷል። በአሁኑ ወቅት ስጋቱ በተለይ በመቱ ዩኒቨርሲቲ የመማር ማስተማር ሂደትን አስተጓጉሏል። ከትግራይ ክልል የመጡ ከአንድ መቶ የሚበልጡ ተማሪዎች ድህነታችን ደህንነታችን አደጋ ላይ ወድቋል ሲሉ ትምህርት ቤቱን ለቀው ወደ ጋምቤላ ክልል ተጉዘዋል። ከሌሎች ክልል የመጡ ተማሪዎችም እንዲሁ ተሰባስበው የመማር ማስተማር ሂደቱ ካልተጀመረና ጸጥታ ካልተጠበቀ ወደ ትውልድ ቀያችን እንመለሳለን ብለዋል። የመቱ ዩኒቨርሲቲ ባለስልጣናትም የተፈጠረው ሁኔታ የመማር ማስተማር ሂደቱን ማስተጓጎሉን ገልጸው በዛሬ ዕለት እንዲጀመር አዘው ነበር። ማምሻውን እንደተረዳ ነው በርካታ ተማሪዎች ወደ ክፍል ከመግባት ይልቅ ወደ ሀገራችን መልሱን እያሉ ነው። ሄኖክ ሰማስጌር ሙሉ ዘገባውን ይዟል። በኦሮሚያ ክልል መቱ ዩኒቨርሲቲ ዛሬም ትምህርት አልተጀመረም። ዛሬ ማምሻውን ከዩኒቨርሲቲው በስልክ ያነጋገርናትና ለደህንነቷ በመስጋት ስሟን ያልጠቀሰች ተማሪ ቀድሞ ከትግራይና ከሶማሌ ክልል የመጡ ተማሪዎች በተከታታይ ትምህርት ቤቱን ጥለው ከወጡ በኋላ የሌሎች ክልሎች ተማሪዎችም መሰባሰብ ጀመሩ ትላለች። በሙሉ ተሰብስበው ነበረ ዕቃቸው ምናምን ይዘው ማለት ነው እና እንወጣለን አሉ። የግቢው ደግሞ አትወጡም ብሎ ያከለከለ ማለት ነው። ከዛ ሰበሰቧቸው ፀሐይ ላይ ነው ያሉት። ቀኑ ጋምቤላዎችን የአማራዎችን ማለት ነው። ከዛ ሳይበሉ ሳይጠጡ ቀኑ ይዋሉ ሌሊትም እንዳው በዛ ብርድ አድረው ፋት ላይ ከአማራ የሆነ የመጣ ሰዋል መሰለኝ ዛሬ ጠዋት ማለት ነው። እና ዛሬ ሰብስቧቸው ነበረ። ገና ከስብሰባ የደቡቦችን ተሰብስበዋል ሁሉም ተሰብስበዋል። ገና ምን እንደተባለ አላረጋግጥም፣ ግን ትናንት ያለው ነገር ያ ተማሪዎቹ ያነሱት ጥያቄ ምን ነበር? በተለይ ከአማራ ክልል የመጡ ተማሪዎችን ስብሰባ እየተካፈለችው ተማሪ ታስረዳለች። በተማሪዎቹ የተነሳው በቃ ያለውን ትምህርት ልንማር ነው የሚል እርቀት የመጣ ነው። እዚህ ደግሞ ትምህርት እየተሰጠን አይደለም። እዚህ በጀት አንጨርስም፣ ቤተሰቦቻችንም አናስቸግርም፣ ወደ ቤት እንሄዳለን፣ ከእናንተ ምንም አንፈልግም። የተባለው የሃይማኖት አባቶች ነበሩ ምናምን እነሱ ያሳርቁ ማለት ትንሽ ጊዜ ስጡ፣ ቢያንስ ሶስት ቀን ስጡንና በዚህ ጊዜ ትምህርት ካልተጀመረ ወደ የቤታችሁ ትሄዳለህ። ትምህርት አለመጀመሩ ነው ያሳሰባቸው። አለመጀመሩና ያለው ነገር ሴፍ አይደለም። ስለዚህ የጸጥ ሴፍ አይደለም ስት ምን ማለት ነው? የጸጥታ ስጋት ነው ያላቸው። ምንድን ነው ስጋታቸው? ሴፍ አይደለም የጸጥታም ስጋት አለባቸው ምናምን ማለት የሆነ የተፈጠረ ነገር አለ መሰለኝ። እሱን በግልጽ አላቅም። ያ ያስፈራቸዋል። ሴፍ አይደለምን ነው በየክልላት ዛሬ ጠዋት ደግሞ ክላስ ነው። ክላስ ካልገባችሁ በራሳችሁ ትምህርት እንደለቀቃችሁ ይቆጠራል ተብሎ ማስታወቂያ ቢነገርም ማንም ፈቃደኛ የሆነ የለም። ዛሬ ትምህርት እንደሚጀመር የዩኒቨርሲቲ ባለስልጣናትም ገልጸውልናል። ተጀምሯል? ዛሬ ትምህርት አልተጀመረም። የገባን ተማሪ የለም። ግቢስ? በአጠቃላይ በጣም የተወሰነ ተማሪ ነው የሚገኘው። አንቺ አሁን ግቢ ውስጥ ነው ያለሽ፣ ምን ይመስላል ዛሬ ምሽት ያለው ሁኔታ? በጣም የሆነ የሚያስፈራ አይነት ነው። ማለት ምንም ሆነ በቃ ሰላማዊ የሆነ ነገር አለ። ግብ ይወጣል፣ ሰው ሻንጣውን እዚያዘ ይወጣል። እንደገና የሚገባም አለ፣ የሚወጣም አለ። ወከባ ወደ ሳምንቱ መጨረሻ እንውሰዳችሁ ለሳምንታት ለደህንነታችን እንሰጋለን ያሉ ከትግራይ ክልል የመጡ ተማሪዎች በአንዳንድ ተማሪዎች ወከባ ድብደባና በክልሉ የጸጥታ ኃይሎችም ለእስራት የተዳረጉ ወገኖቻችን አሉ ሲሉ ግቢውን ጥለው ወጥተው ነበር የሰነበቱት። ለደህንነቱ በመስጋት ስሙን ያልጠቀሰ አንድ ተማሪ ከትግራይ ክልል የመጡ ተማሪዎች በሆቴል በፌዴራል ፖሊስ ጣቢያና አሁን ደግሞ በጋምቤላ ዩኒቨርሲቲ እንደሚገኙ ይናገራል። በቃ መቶ ሀያ ነን ያለንበት ቦታ ደግሞ በጋምቤላ በጋምቤላ በግቢው ነው ተማሪዎቹ ተፈጠረ የሚሉትን የደህንነት ስጋት ምን እንደሆነ ወይም እንደነበረ በዝርዝር እንዲያስረዱ ጠይቀናል። በቃ ይውጡልን ተብሎ ነው ከግቢ እንዲወጡልን እና የሆነ ልጅ ደግሞ ታሰረ ምናምን ኢሌጋል እኛ ሲጀመር የግቢ የክልሉ ልዩ ኃይል የነበረ ፖሊሶችን እኛ ጋር አፌክት እያደረጉ ስለሆኑ በዛ አማካኝነት ነው የወጣ ነው። አልገባኝም፣ ምን ለማለት እንደፈለግ እኛን በቃ የሆነ እናንተ ሌላ ነገር አላችሁ ቦምብ ነገር ምናምን አላችሁ እና እንደዛ አይነት ተብሎ በቃ ህይወታችን ስላሰጋ ነው ያወጣል። አዎ። ቦምብና ባንዲራ የሚባለው ማን ነው? ምንድን ነው እሱ? የሆነ እኔ ራሱ ጓደኛ ነው። ባንዲራ የተደረገለት ልጅ የሆነ ባንዲራ የኦነግ ባንዲራ አላ እሱን ተገኝተዋል ዶርም ውስጥ ማን እንዳስቀመጠው አይደለው። እና ከውጭ ነው ባንዲራ ተገኝቶበታል ምናምን ተብሎ ታሰረ ና በዛ በኩል እኔ እራሴ ለአንድ ቀን ታሰሬ ነበር። አብረን ስ ጋር ፎቶ ተነሳው ስለነበር ጓደኛ ጓደኛው ለ ምናምን ተብል አሉና በዛ ታ የት አገር ልጅ ነው ጓደኛ የምትለው? እኛ ጋር ትግራይ በጋምቤላ ዩኒቨርሲቲ ግቢ ውስጥ እንደሚገኙ የተናገሩት ተማሪዎች የትምህርት ሚኒስቴር ተወካይ ሁኔታዎች ሲረጋጉ ወደ መቱ እንደሚመለሱ እንደነገሯቸው ይገልጻሉ። ከጋምቤላ በቀጥታ ወደ አዲስ አበባ በአውሮፕላን የተጓዘች አንዲት ተማሪ በዩኒቨርሲቲ ውስጥ የሚታየው የጸጥታ ችግር ከባድ ስጋት ስለፈጠረባት ትምህርቷን ወደፊት መቀጠሏን ትጠራጠራለች። በጣም ከባድ ችግር ነበር። ያን ተማሪ ለተማሪ ማስጠረጣሪ ሲያሳድር ካቸር ምክ ያለ ሰውም አታምም እንደሚያደርግ ማለት ነው ሲቀጥል ደግሞ ተማሪዎቹ እንዳልኪሆሩ ና ክልል ምስሎች እኛ አትና የለንም እነሱ ይውጡልን ምናምን ተብሎ ተነሳ። ሲቀጥል ደግሞ በቃ የትግራይ ተወላጆች ምንም ባላረጉት ነገር የሆነ መወንጀል እንደዚህ እንደዚህ ስለት ይዘው ነበር። ሰቦ ልጆች አሉ። ባንዴራ ደግሞ የታሰረው ልጅ ያልኩት ማለት እንትን እንደሚለው ከተውበት ነው ሎከር ውስጥ ማለት ነው። አውቀውን እነሱን ለመወጀል ልጅ እሱ በምንም ታምር የሆነ ባንዴራ ሎከር ውስጥ አይገኝም ሲጀመር ማለት ነው። ታውቂዋለሽለ ታውቂዋለሽ። ከውቅሮ አካባቢ ነበር የውቅሮ ልጅ መሰለኝ። ኤሌትሪካል አምስተኛ ዓመት ተማሪ ነው። እሺ፣ ከዛ በኋላ ምንድን ነው የተፈጠረው ካምፓስ ውስጥ? ያኔ መፈተሽ ተጀመረ፣ ስጋት ተፈጠረ። መጀመር ሲጀመር ማለት ሲጀመር ከሶማሌዎች ጋር ነበር ችግር ማለት ነው። ያው ክረምት የሆነ ችግር አልነበረ ሩሚያና ሶማሌ ማለት እነሱ ይቅል ምናምን ተባለ። ቀስ ከሳምንት በኋላ ደግሞ ወደ ትግራይ ተወላጆች መጣ። ሲጀመር ሲጀመር ማለት ነው ሁሉም የትግራይ ሕዝብ መንግስትን ይደግፋል ብለው ስለሚያስቡ ነው። በቃ እኛ ላይ ጥላቻ አለባቸው። ሲጀመር ማለት ነው እኛ መንግስት እንደሆን ነው አድርገው የሚያስቡ ሁላችንም መንግስት እንደሚደ እንደምንደግፍ የኢህአዴግ አባላት እንዲሆን ምናምን ነው የሚያስቡ እነሱ ደግሞ መሰረታዊ ከመንግስት ጋር ችግር አለባቸው። የመቱ ዩኒቨርሲቲ ምክትል ፕሬዚዳንት ዶክተር ቂጤሳ ጨመዳ የተወሰኑ ተማሪዎች ግቢውን ጥለው መሄዳቸውን ገልጸው የክልሉ ባለስልጣናትና የሀገር ሽማግሌዎች ሁኔታውን ለማረጋጋት እየሰሩ መሆናቸውን አስረድተዋል። የትግራይ ክልል ተወላጅ የሆኑ እነዚህ ዩኒቨርሲቲ ውስጥ የሚማሩ እዚህ ዩኒቨርሲቲ ውስጥ የሚማሩ አሉ እዚህ ከተማ ውስጥ ባንዲራ ቦምብ ተያዘ ተብሎ ሁለት ጊዜ ሲወራ ግቢ ውስጥ ያሉት ተማሪዎች መፍራት ጀመሩ። በዩኒቨርሲቲ ውስጥ የተማሪዎች ዶርም ይፈተሽ ብለው ተማሪዎች ስለጠየቁ ለአንድ ቀን ዶርም ተፈተሸ። ከዛ በኋላ የተወሰኑ የትግራይ ተወላጅ የሆኑ ተማሪዎች ግቢውን ጥለው ወጡ ነው ያሉት። ይህንን ሁኔታ ተማሪዎቹ ሲያስረዱ ፍተሻው ሁሉንም ተማሪዎች ያካተታል ነበረም ይላሉ። ፍተሻ፣ ግን ለሁሉም ተማሪ አይደለም። ያው ለትግራይ ለትግራይ ተወላጆች ምናምን የሆነ ነበረ። በአይንሽ ተመልክተሻል አንቺ? ጉዳዩን በቅርበት የሚከታተሉ የመቶ ከተማ ኗሪ የጸጥታ ችግሩን ለመፍታት የዩኒቨርሲቲው ባለሥልጣናት እየወሰዷቸው ያሏቸው እርምጃዎች በማባባስ እንጂ የተማሪዎቹን ጥያቄ በመመለስ ላይ እያተኮሩ አይደሉም ይላሉ። መጀመሪያ ነገሮችን እያዩ ይሄን ተማሪ ምንድን ነው የሚያበሳቸው ምንድን ነው ማደረግ ማድረግ የሚቻለው እነዚህ ተማሪዎች የሄዱበትን ምክንያት ይታወቃል። ከዚህ በፊት ችግር ፈጥሯል። ሕዝቡ በሰላም እየኖረ እነሱ ሌላ መንገድ በመሄድ የአካባቢውም የተማሪውን ዩኒቨርሲቲ ማህበረሰብን አደጋ ላይ የሚጥል ድርጅት የፈጠሩት እና ይሄ ነው ተማሪውን እንዲያበሳጭ ያደረገው። ከዚህ ቀደም በሶማሌ ክልል ይማሩ የነበሩ የኦሮሚያ ክልል ተማሪዎች ወደ አካባቢያቸው እንደዚሁ ለጸጥታ ለደህንነታቸው በመስጋት መመለሳቸውን ተከትሎ በተለያዩ አካባቢዎችም ተመሳሳይ ጥያቄዎች እየተነሱ ነው። በኢትዮጵያ የሚታየው የፖለቲካና የጸጥታ አለመረጋጋት በዩኒቨርሲቲ ተማሪዎች ኑሮና የትምህርት ሂደትንም እንደዚሁ የመማር ማስተማር ሂደቱን እያስተጓጎለ መሆኑን ከዚህ ዘገባ መረዳት ይቻላል። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። ቅዳሜ ዕለት በሌጎስ ናይጄሪያ በተካሄደው ዓመታዊ የአፍሪካ የሙዚቃ ውድድር አፊርማ ላይ አምስት ኢትዮጵያውያን ድምፃውያን ተወዳድረው ሐመልማል አባተ በባህላዊ የሙዚቃ ዘርፍ አሸናፊ ሆናለች። ትላንት ለውድድሩ እንድትበቃ ያገዛትን የስራ ባልደረባዋን ዲጄ ሲራክን አነጋግረን ነበር። ዛሬ ተሸላሚዋን ሐመልማል አባተን ከውድድሩ፣ ከናይጄሪያ ወደ ኢትዮጵያ ገና እንደገባች ሱራፌል ሽፈራው አግኝቶ አነጋግሯታል። ሰላም ጤና ይስጥልኝ። አመልማል እንኳን ደስ አለሽ። እንግዲህ በድል ተመልሰሻል ወደ ሀገርሽ። እንደውም አሁን የምትገኘው ኤርፖርት ነው። እንኳን ደስ አለሽ በማለት ልጀምር። ሰላም ሰላም፣ እንኳን አብሮ ደስ አለን። እኔም በጣም ደስ ብሎኛል። ታንኪዩ። እናንተም በጣም አመሰግናለሁ። በድል ነው የተመለስሽው። ምን ፈጠረብሽ? አሁን እዛ የነበረውን ድባብ እስቲ ንገሪኝ። በጣም የሚገርም አይነት ኤክስፔሪንስ ነበረ። በአንድ በኩል በጣም በጣም እነ ኤኮን ነበሩ። ፕሮግራሙ ነው የሚያቀርቡት በጣም ትልልቅ አርቲስቶች የአፍሪካ አርቲስቶች ታዋቂ ኮምፒቲተሮች ነበሩ። በጣም የሚገርም ዝግጅት ነበር። ግን ደግሞ አትስሴም ታይም ምን ያህል የእኛንም ኪሎ አውቄው ነው የመጣሁት ምክንያቱም ለካት ከዚህም በላይ ማድረግ እንደምንችል የነበረውንም አንዳንዱን ነገር ሳይ እኛም ደግሞ የበለጠ ነገር ከዚህም በላይ መስራት እንደምችል አውቄ ነው የተመለስኩት። በምንድን ነበር ያሸነፍሽው? ትራዲሽናል ቤስት አርቲስት ኢን አፍሪካ ትራዲሽናል። በዛ ካታጎሪ ስታወቁ ታወቁ ሙዚቀኞች ነበሩ። እንዴት ነበረ የግሩፕ ውድድር? እኛ እኔ አሁን ብዙ ይሄ የሶሻል ሚዲያ ብዙ ተጠቃሚ ስላልሆንኩ ይገርማችኋል አሁን ፌስቡክ እንኳን ራሱ በዚች ለዚች ፕሮሞሽን በሚል ነው እንጂ ፌስቡክ እንኳን ኖረኛ እና እዛ፣ ያ መልቲ ሚዲያው ደግሞ በጣም ይፈልጋል ያንን። በዛ ነው ሰው ሊያውቅ የሚችለው። አንዱ የተማርኩት ትምህርት እኔ ሁሉ ጊዜ ይሄ ሀርድ ታይም ምናምን ሊኖረው ይችላል በሚል ብዙ ጊዜ ይሄ ሶሻል ሚዲያውን አለማየት ትምህርት ነበረ። አሁን ግን በቃ የሚገርም የሚገርም ነገር በሱ ነው በቃ ትልቁ ስራ የሚሰራው በሱ ላይ ነው። እና ከእኔ ጋርም የነበሩት ኮምፒታተሮች ስም ሲጠራ በሙሉ አፍሪካ ውስጥ የአዳራሽ ውስጥ የነበረው ህዝብ ይጮ ነበረ። ኦማይ ጋድ ከእነዚህ ሰዎች ጋር ነው እንደ የኔ ኮምፒቲሽን ያለቀ ያልኩስ እንዲ። እና ዘዊነር አመልማል አባተ ሲሉ በቃ አይወዝ ነርቨስ፣ አይወዝ ሾክ። በቃ ከእኔ በፊት የነበሩትን ሰዎች ስም ሲጠራ ህዝቡ አዳራሽ ውስጥ ያለው በጣም ፖፕላር እንደሆኑ ስላሳየኝ ያስደነግጥ ነበረ። ነርቨስ ነበር። ወተሽ ምን ተናገርሽ? ልጆች ነበረ ያሰብኩት። ወተሽ ስቴጅ ላይ የተናገርኩት? አዎ እኔ የተናገርኩት ምንድን ነው የሚወድኝ ሰዎች እንዳሉ እኔ ረስቸው ነበር። ይህ ሁሉ ህዝብ ቦት አርጎ እስከ ዛሬ በቃ ለረጅም ጊዜ ያለኝ ኮንታክት በሙሉ በዓለም ላይ ያለው ሁሉ ነው ለእኔ ራሱ መልዕክት እየላኩልኝ ያለው እና እነሱን አመሰገንኩ፣ አምላኬን አመሰገንኩ፣ ልጆቼን አመሰገንኩ። እና ደግሞ ይሄ አዋርድ ያው በቃ የኢትዮጵያ መሆኑን የኔ የእኔ አይደለም። ይሄ ባህል የኢትዮጵያ ባህል ነው። እንደ ባህር ከሞላው ከሚዛቀው ባህላችንና እሴታችን ውስጥ ጥቂቷን ጨልፌ ነው እኔ እኔ አካባቢ የተወለድኩበት አካባቢ ያለውን ነገር ነው ግን በሙ ላይ ብታየው የኢትዮጵያ ባህል ነው። አሁን መጎራረስ ባህላችን ነው። ቡና አብረው መጠጣት ባህላችን ነው። ጥሬ ሥጋ መብላት የኢትዮጵያ ነው። በጣም ብዙ ፓስቲውን አይተህ እንደሆነ ሻይ ውስጥ ምክሬ ስበላው አሁንም ባይዘ ወይ የምወደው ምግብ ነው። እጣኑ ሲጨስ ይለው የእኛ ባህል ነው። እዛ ውስጥ ብዙ ነገር ያለው ባህሉ ነው። እነሱም ያንን አይተው ነው

እዳዝን ማተር ከየት መሆኑ ማተር አያደርግም። ከየቦታው ለተፈናቀሉ ሰዎች ይሄ ለእናንተ ነው። በተለይ በተለይ ይሄ ዘፈን ሐረር ስለሚልና በቅርቡ ደግሞ ሐረርጌ የተፈጠረውን ነገር ሁላችሁም ታቁጣላችሁ ና ለእኔ ትንሽ በሁለቱም ወገን ጓደኞቼ የነበሩ የእናቶች ጓደኞቼ የነበሩ ሰዎች ስለሆኑ ፐርሶናል ነው ለእኔ ና ትንሽ እሱ ላይም እሱንም አስመርኩዤ ትንሽ ተናገርኩና እባካችሁን ጸልዩልን ጸልዩልን ብዬ አመስግኛ ወረድኩኝ። ከዛስ በኋላ እንግዲህ ከዛም በፊት ከዛ በኋላ የተደረጉ ኔት ወርኮች አሉ። ግንኙነት ፈጠርሽ ከሙዚቀኞች ጋር ምን አረግ ከዛ በኋላማ ኦል ባይዘወይ በጣም ብዙ ሚዲያዎች መጥተዋል ከአለም ላይ ከአውሮፓ ከምናምንና በሙሉ። ቢዝነስ ካርዳቸውን ሰጡኝ። ባክስ ፕሮሞት እናርግሽ የሚሉ አሉ። በተለይ በተለይ በጣም ሰክሰስፉል የሆኑ የሴት ፕሮሞተሮች ለምሳሌ አንዷ የሞሮኮ የአርቲስቶቹ ማናጀር ናት። አንዷም ደግሞ እንደዚህ የተለያዩ ሰዎች ብዙ ትልቁ ነገር እንግዲህ የምታተርፈው ምንድን ነው? ያው ኮኔክሽን ነው እንግዲህ የምታተርፈው ነገር እና ከዛ በኋላ ሚዲያዎቹ መጡ። ራሱ ኢንተርቪው ራሱ በቃ እስከሚደክመኝ ድረስ ነበረ። የየሚዲያው የተለያየ ከአፍሪካ ከተሞች የመጡ አሉ፣ ከአውሮፓ እና በጣም ደስ ይል ነበር በጣም በጣም ይሄንን ቀን ጠብቀው ነበረ። ልክ ነው። ኮሜዲያን ከበበው ለአውሮፓውያኖች ኦስካር ለእኛ ተስካር ነው ያለው ነገር። ኦስካርሳ ላይ ተስካር ይሆናል ብዬ ነበረ። ተመስገን እንግዲህ ኦስካር ኦስካሮ በመጨረሻ ልጠይቅሽ ያሰብኩት ጥያቄ ይሄ ነገር፣ አሁን ምን ይፈጥራል ለአንቺም ቢሆን ለሙያ አጋሮችሽም ወደፊት ለኢትዮጵያ ሙዚቃ ምን ይፈጥራል ብለሽ ታስቢያለሽ? ይፈጥራል። ምክንያቱም እቺ ትንሿ ነገር፣ ከአንድ ሌራ የወጣችው ነገር እንደዚህ ካረገት፣ ኢማጅን ኢትዮጵያ የመልቲ ከለር የሆነች አገር መልቲ ከልቸር እና በጣም በጣም ብዙ የተለያየ ዜጋ ያለባት፣ የተለያየ ቋንቋ፣ የተለያየ ሙዚቃ የሚነገርባትም መሆኗን ለኢትዮጵያም ትንሽ ብሪፍ አርግ ያለው እና ኢማጅን ሌላውን የሌላውን ደግሞ ባህል በሙሉ እየተሰራ ቢደርስ ብለ አስበው። እንግዲህ የአንድ ኤሪያ ማቃትን ነገር ነው የሰራው እና በጣም በጣም እኛ እንዲያውም ሻይ ናችሁ እናንተ፣ በጣም ኢትዮጵያኖች ሻይ ናችሁ፣ አግሬሲቭሊ መስራት አለባችሁ። እና በደንብ አየው ነገርኩ እኮ ኪሏችንን አወቅኩት አንድ ቦታ መድረስ እንደምንችል እና በጣም ደስ አዎ፣ ደስ ይላል። አዎ፣ ደስ ይላል። ውጪ ደግሞ እንግዶች እየጠበቁኝ ነው። በቃ ለእዛም እናመሰግናለን። እንግዲህ መልካም ጊዜ ማውራት እንችላለን። መልካም ጊዜ። እኔ አመሰግናለሁ። ታንኪዩ ታንኪዩ፣ ባይ

እንኳን ደስ ያለሽ ሀመልማል፣ እንግዲህ ከእንግዶችሽ ጋር ጥሩ ጊዜ እንደምታሳልፊ ተስፋ እናደርጋለን። እንግዲህ የስራ ዘመን ይሄ የሚያነሳሳ ነው። ለአመልማልም ሆነ ለሌሎች ድምፃውያን በርቱ። የተሸነፋችሁትም ወይም ተወዳድራችሁ ያልተሸለማችሁት በሚለው እንቀይረው። መልካም እድል። እሺ፣ በጣም እናመሰግናለን። ወደ መጨረሻው ዘገባችን ስናልፍ የነገን አልወለድም የተሰኘ በኢትዮጵያ ቀይ ሽብር በተፋፋመበት ወቅት የነበረ የአንድ ሰው ታሪክ ላይ የሚያጠነጥን አንድ ወጥ ፊልም ባሳለፍነው አመት በኢትዮጵያ ለእይታ ቀርቦ ነበር። ከደራሲ ገነነው መኩሪያ ወይም ሊብሮ ኢህአፓና ስፖርት ከተሰኘው እውነተኛ ታሪክ መጽሐፍ ተወስዶ ወደ ፊልምነት የተቀየረ ነው። በቅርቡም ይህ ፊልም በዩናይትድ ስቴትስ የተለያዩ ግዛቶች በመታየት ላይ ይገኛል። የፊልሙን አዘጋጅ ፉርቱና ሞገስን መስታወት አድርጋ አነጋግራለች። እዚህ ስክሪፕቶች በምፈልግበት ጊዜ ይህን መጽሐፍ አነበብኩት። ኢህአፓና ስፖርት የሚለውን መጽሐፍ እሱን ሳነበው በጣም ጥሩ ሆኖ ስላገኘሁት ነው ፊልም አድርጌ የሰራሁት። ያልነበርሽበት ነው ታሪኩ። ብዙ ነው፣ እንደዚህ በትንሽ ተጨልፎ የሚያልቅ አይደለም። ብዙ ሰዎች በዛ ህይወት ውስጥ አልፈዋል። ባለ ታሪኮችም በህይወት ያሉ ባለ ታሪኮችም አሉ። ና ይሄን ፊልም በመስራትሽ ምንን አተርፋለሁ ወይም ደግሞ ምን ለማሳየት ፈልጋለሁ ብለሽ ነው የተነሳሽል? ማለት ፈልጌ መጽሐፍ ውስጥ ኢንተርቪውዎች ናቸው የተለያዩ ታሪኮች አሉ እና መጽሐፉን የሚያነበብኩት ፊልም እሰራበታለሁ ብዬ አስቤ ሳይሆን ዝም ብዬ ታነበው ነው የወደድኩት መጽሐፉን። ሳየው ጊዜን ነው የሚያሳየው መጽሐፉ። ይሄኛው የፖለቲካ ፓርቲ፣ ይሄኛው እንደዚህ ነበረ፣ እንዲያጠፋ የሚል ነገር ያለው ነገር ጊዜውን ነው በዛ ጊዜ ይህንን ይመስል ነበረ ነውና፣ ፊልሙንም አይተሽ ስጨርሽ፣ እኔ መጽሐፉን አንብቤ ስጨርስ የገባኝ ነገር ጊዜው ነው የታየኝ። ስለዚህ ያልነበርኩበትን ጊዜ እንዲያደርጉ ጽፎ ሲያቀርበው፣ ይሄ ነገር ወደ ፊልም ቢቀየር ጥሩ ይሆናል። እንግዲህ ከአልባሳቱ ጀምሮ፣ ከሰዎች መረጣ ጀምሮ፣ ከቦታ መረጣ ጀምሮ በጣም ብዙ ስራ የሚጠይቅ እንደሆነና ያም ደግሞ የታየበት ስራ ነው። ብዙ እንደለፋችሁበት ይታያል ፊልሙ ላይ። መጀመሪያ መጽሐፉን ልክ አንብቤው ስጨርስ እሱን ነበር ያሰብኩት። አሁን ይሄን ነገር እንዴት ነው የምናደርገው? ፕሮዲውሰር ነኝ፣ መጨረሻውን ድረስ አለሁኝ እዚህ ታሪክ ላይ። ስለዚህ ለዚህ ደግሞ ብቁ የሆነ ዳይሬክተር መምረጥ ነው የመጀመሪያ ስራ የነበረው እና አብርሃም ገዛኸኝ አገኘሁት። በጣም ጎበዝ ፕሮፌሽናል ልጅ ነው። ከአብርሽ ጋር ቁጭ ብለን መጀመሪያ ታሪኩ ላይ በደንብ አወራንበት። እንዴት ነው ሊታይ የሚገባው? ዝም ብለን ነክተን አበላሽተን ልናልፈው አልፈለግም ቀጥታ ገንዘብ ያመጣል ተብሎ የሚሰራ ስራም አይደለም። እንደ ፕሮዲሰር ደግሞ ስታስቢው ሁለት ነገር ነው፣ አንደኛ ስነ ጥበባዊ እንትን ያለው ይዘት ያለው ጥሩ የሆነ ነገር ማቅረብ ነው፣ ሁለተኛው ደግሞ ገንዘብ እሰራበታለሁ ወይ ብለሽ ነው የምትሰሪው። ና መጀመሪያ ስናየው ከበደ። ምክንያቱ በጣም ብዙ ወጪ አለሁ፣ ብዙ ወጪ አለሁ። ቦታዎች ያሉም ያንን የመሰለ ቦታ አሁን ከአርባ አመት በኋላ አታገኝም ስለዚህ እሱን ስንሰራ ብዙ ባለሙያዎች ያስፈልጉናል። ፕሮዳክሽን ዲዛይነር በደንብ ያስፈልገናል። ሜካፕ፣ ኮስቱም ዲዛይነር በደንብ ያስፈልገናል ላለን ስለዚህ እነዚህም ባለሙያዎች ነው መምረጥ የያዝ ነው። ከዛ ደግሞ ታሪኩም እንደገና አዳፕት ተደርጎ መሰራት ነበረበት። እሱንም ሰለሞን ጋሻው ነው የሰራው የጻፈው ወደ ስክሪን ፕሌይነት የቀየረው ከአብርሃም ጋር ከዛ እሱን ከሰራን በኋላ ያው ፕሮዳክሽን ዲዛይነሮቹ ጋር ረጅም ስራ ነበረብን። ከቀረጻው ጊዜ የበለጠ ፕሪ ፕሮዳክሽኑ ነው ጊዜ ወሰደብን፣ ረጅም ጊዜ ወሰደብን። በጣም ነው የተዘጋጀንበት። ልብሶቹ ዲዛይን ተደርገው ነው ከመጀመሪያ ጀምሮ። ማሊያዎቹ የሹራ ማሊያዎች ናቸው ድሮ የነበሩት፣ አሁን ጭራሽ ገበያ ላይ የሉም። እነሱ ራሱ ተሰርተው ነው ያሉት። ቦታ መጠረጣው ራሱ በጣም ከባድ ነበረ፣ ምክንያቱም አሁን ካለው የቤቶች የከተማው ለውጥ ጋር ስታንት ስት ስታዩ አይገኙም። እነዛ ቦታዎች ድሮ የሚጠጡት መጠጦች ይሄ ዋይን ራሱ የፋሽኮ ዋይን ምናምን ነበር እና እነሱን ሁሉ ፕሮዳክሽን ዲዛይነሩ እየሰራ ነው ባለሳጠራ እና በጣም ከባድ ዝግጅት ነበረ። እንግዲህ ይሄን ሁሉ ተዘጋጅታችኋል። የተሳተፉበትም ሰዎች እንደተመለከትኩት በርካታ ናቸው። ስንት ናቸው? አንድ ሺህ ሰው ተሳትፎበታል። ከተዋና የመረጣ ጀምሮ ከባድ ስራ ነው የሚመስለኝ። ታሪኩ እውነተኛ ታሪክ ነው። ስለዚህ አሁን በቲቪ የምናውቃቸውን ሰዎች ብናደረግ ትንሽ የሚቀንስ ነገር አለው ለተመልካች ስታዩ፣ አዲስ ሰዎች መሆን አለባቸውና እድልም መሰጠት አለበት ብዬ አምናለው። እኔ ለአዳዲስ ላልተለመዱ ሰዎች መሰጠት አለበትና ኦዲሽን ሰርተናል። አንድ ሺ ሰው ነው ለኦዲሽን የመጣው። የመጡትን ሁሉንም በተለያየ ቦታ ያው ለሁሉንም ለዋና ካራክተሮች ባንጠቀማቸውም ግን አስገብተናቸዋል። ያየሻቸው ልጆች በሙሉ በቃ ከውስጥ ፍቅር ያላቸው ልጆች ሲሰሩ ውስጥ ደግሞ ሰው የገረመው እሱን ነው። ጎበዝ ልጆች አሉና ብዙ ተዋናይ አፈራን። በዛ ላይ መሪ ተዋናያችን ተሸለመ የአመቱ ምርጥ ተብሎ እሱ ነው ትልቁ ደስ ያለኝ ነገር። ደግሞ አንድ አሰራሩ ያው እንደ ነገርኩሽ ረጅም ጊዜያችንን ፕሪፕሮዳክሽን ላይ ያሳልፈ ነው ስለነበረ ሪሰርቾች ተሰርተዋል ከዛም ቀደም ብሎ በደንብ ተሰርቶ ከዛ በኋላ ነው ያው ተዋንያን የሚመጡት፣ ወደ መጨረሻ ላይ ነው እና የተወሰነ አስተያየት ንግግር ላይ ይሰጡ ነበር፣ አነጋገር ላይ ቋንቋ ላይ። ከዛ በተረፈ ግን ዝግጅቱ ላይ በደንብ ያለቀ ነገር ስለነበረ በቃ መጥቶ መስራት ነበር የነበረው ነገር። ቀረጻው ሰላሳ ቀን፣ ቦታዎቹም ሁሉም ነገር ሬዲ ስለነበረ አላስቸገርም። ብዙ ጊዜ ፕሪፕሮዳክሽን ላይ ስትዘጋጅ ቀረጻ ጊዜሽ አጭር ነው የሚሆነው። መሆንም ያለበት ትክክለኛው አሰራር እሱ ነው። ስንት ቀን ነው ፈጅ ያልሽኝ ነበረ? ሰላሳ ሰላሳ ቀን። የነገን አልወልድም ነው የሚለው ርዕሱ። መልእክት ለማስተላለፍ ፈልጋችኋል። ቃል እንደ መግባት ነው የነገን አልወልድም። ግን ከላይ የጻፍነው ነገር አለ ከርዕሱ በላይ። አይ አንተ ጊዜ የእግዜር ታናሽ ወንድም፣ የዛሬ የማረልኝ የነገን አልወልድም ነው። አይ አንተ ጊዜ ባልንበት ቦታ ከድሮ ጀምሮ ከጣሊያን ጊዜ ጀምሮ እናቶች የሚተርቱት ተረት ነው። በዛን ጊዜ አምባገነን ነው ብለው ያለውን ሰው ይከታሉ ስሙ፣ ከድሮ ጀምሮ ና ያንን እየከተቱ በቃ ስም እየከተቱ ነበር የሚሰሩት። ና የዛሬ ማረልኝ የነገን አልወልድም ያሉት ውለው ይግቡልኝ ነው። ፊልሙ ተጀምሮ እስከሚያልቅ ድረስ ሶስት ከለሮች ብቻ ነው የምናየው። ዋናው ነገር ያ ጊዜ ለብዙዎች የጨለማ ጊዜ ነበረ። ለሕዝቡም የጨለማ ጊዜ ነበረበት። የቀይ ሽብር ወቅት ማለት ነው። በዛን ጊዜ ላይ የነበረው የዛ የጨለማ ውጤቱ ደም ነበረ። ስለዚህ ቀይ ቀለም እሱ ነው። ከዚህም ከዚያም ባቶኝም፣ የሆነ ቀን ግን ወይም ሞተሽ ትገኛለች እና ቀዩን ቀለም የመረጥንበት ያለው የፖለቲካ ልዩነት እንዳለ ሆኖ ውጤቱ ግን በመሃል ያለው ውጤቱ ደም ነበርና እሱን ለመግለጽ ነው ነጭና ጥቁር ነው። ሌላ ነጭና ጥቁር ያረግ ነው። ያው ከዛ በላይ አንድን ጨለም ያለን ሁኔታ ከነጭና ጥቁር በላይ መግለጫ ከለር የለንም። በጣም ከፍተኛ መስዋዕትነት የጠየቀ ስራ ነበረ። ከዚህ በኋላ ምንድን ነው የምትሰሪው? ምን እንጠብቅ? አሁን አሁን ማሳየት ላይ ነኝ ያለው ታሁድ የመጀመሪያ ሾው ዲሲ ላይ ታይቷል። ከዚህ በኋላ ደግሞ የተለያዩ ስቴቶች እሄዳለሁኝ ብዙ ቦታ ዴንቨር፣ አትላንታ፣ ሲያትል፣ ዳላስ ብዙ ቦታ እሄዳለሁኝ። ግን ከዚህ በኋላ ብዙ ዶክመንታሪ መስራት እፈልጋለሁኝ። በዚህ ታሪክ ላይ ብቻ አይደለም በሴቶች ላይ፣ በጤና ላይ፣ በህጻናት ላይ መስራት እፈልጋለሁኝ። ጥሩ ነገር ሰርቼ ለውጥ የሚያመጣ ነገር ለማህበረሰቡ ማሳየት ነው ትልቁ አላማዊ ዋናው ከዛም በተረፈ ደግሞ ይሄንን አሁን ስሰራው ኢህአፓና ስፖርት መጽሐፍን ቀይሬ ስሰራ ፖይንት ኦፍ ቪው ደስ ይላል። አሁን ብዙ ጊዜ ኢህአፓና ስፖርት ምን አገናኛቸው ነው ሰው የሚለው እና ከሌሎች አንግሎች እንዳልሹ ደግሞ እያዩ ሌላም ሰው ቢሰራ ደስ ይለኛል። ከዚህ በኋላ እኔ ብቻ አደለውኝም አሁን እኔ መንገዱን ከከፈትኩት ደግሞ ሌሎችም ሰዎች እያዩ ይህን ነገር ቢሰሩት ደስ ይለኛል። ብዙ ወጪ ነው ወጣውበት። ይህንን ወጪ ካልመለሽ ወደ ቀጣይ ነገር ለመሄድ ይከብዳል። ይህንን ነገር መመለስ የምችዩ ደግሞ ሰዎች ገብተው ሲያዩልሽ ነው፣ ኦዲየንስ ሲኖርሽ ነው። ኦዲየንስ ሲኖርሽ ገንዘብም ትሰሪያለሽ። ያው ኪነ ጥበብ ያለ ገንዘብ ዋጋ የለውም። ስለዚህ ይህንን ነገር ተመልካች መጥቶ ሰፖርት በማድረግ በጣም ነው የማመሰግነው። አሁን ዲሲ ያልጠበቅኩት ያህል ተመልካች ነው የመጣው። ይሄ ነገር እኔን አበረታቶኛል። ሌላም ስራ ብሰራ ለካ ተመልካች አለኝ ነው ያልኩትና ይሄ ነው እንግዲህ ቀጣዩ በደንብ እየበረታው የሚሄድ ነው። እንደ እግዚአብሔር ፈቃድ ብዙ የእኔ ፕላን አለ። እግዚአብሔር ሲጨመርበት ጥሩ ይሆናል። በጣም ነው ማመሰግን አመሰግናለው። መስቲ የእንግዳሽም ስላደረግሽኝ ከልቡ አመሰግናለሁ። እግዚአብሔር ይባርክሽ። እንግዲህ ይኖ ከዛሬው የጋቢና ጉዟችን በዚሁ ወደ መጠናቀቁ ነው። ፌስቡክ አትቪ አማሪክ ላይ አስተያየቶቻቸው እንቀበላለን ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሶን እንጠብቃለን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነውን የምስታወት አራጋውና ሄኖክ ሰማ ጊዘነን ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ሞክቢል ያበረ ነው። የጋቢና ዲጄ ዲጄ ፋሱ እንደዚሁም ከታላቁ አልሳንቶስ ጋር በመሆን እንሰናበታለን። መልካም ምሽት።